ሰላም እብል ዘዚያኪ ሰኮና ዘይድጸ በውስተ ፍና ማርያም ንግል ማርያም ንግል ትምህርተ ኪዳን ቀስተ ደመና አምዕዝኒ በፍረተኪ ወጸግውኒ ጤና በከመ ተገብር እም ለነውስ ህጻና